ሰኞ ዕለት ከአዲስ አበባ ተነስቶ ወደ ሮም ያመራ የነበረው የኢትዮጵያ አየር መንገድ አውሮፕላን በረዳት አብራሪው ተጠልፎ ጅኔቭ፣ ስዊዘርላንድ አርፏል። የኢትዮጵያ አየር መንገድ የበረራ ቁጥር ኢቲ 702 ቦይንግ 767 አውሮፕላን ላይ ስለደረሰው የጠለፋ ክስተት ለመሆኑ ጄኔቫ ላይ ምን ይሰማል? ሰሎሞን አባቴ ይነግረናል። ቀደም ባሉ ዘገባዎች የአዲስ አበባ ሪፖርተሮቻችን እንደሚሉት ቄሱም ዝም መጽሐፉም ዝም ሆኖ በቆየበትና ከኢትዮጵያ አየር መንገዱ ቃል አቀባይ ቃለምልልስ እንደሰማችሁት አየር መንገዱ አለኝ የሚለው ለጊዜው ይኸው ብቻ መሆኑ በተነገረበት ጊዜ በዚህ የዓለም መገናኛ ብዙሃን ወሬ በሆነ ጉዳይ ላይ ስዊትዘርላንድ ውስጥ ምን ይሰማል? የስዊስ ጋዜጦችና ሌሎች መገናኛ ብዙሃንስ ምን ይላሉ? ጄኔቫ የሚኖርና ለዓለም አቀፍ መንግስታዊ ያልሆነ ድርጅት የሚሰራውን የቀድሞ የአሜሪካ ድምፅ ራዲዮ ጣቢያ ዘጋቢ ታፈሰ በለጠን ማምሻውን አግኝቼ አነጋግሬ ነበር። ለመሆኑ ምን አዲስ ነገር አለ ታፈሰ? ረዳት አብራሪው በአሁኑ ጊዜ በፖሊስ እጅ ነው ያለው። ምንም ከምርመራው የሚወጣ ምንም ነገር የለም ለጊዜው ምክንያቱም ብዙ ጊዜ እንደሚደረገው ለረጅም ጊዜ ምርመራው ይቀጥላል። ከዛ በኋላ ነው እንግዲህ ከፖሊስ እጅ ወጥቶ በዳኞች እጅ በሚገባበት ጊዜ ወደ እስር ቤት እንዲቆይ ይደረጋል። አንዳንድ ጋዜጦች ውስጥ አዋቂ ምንጮችም ካሏቸው እየጠቃቀሱ የሚጽፏቸው ነገሮች አሉ። በተለይ በአውሮፓና በአሜሪካ የተለመዱ ናቸው። ዊስል ብሎወርስ ማለት ናቸው። እነዛን አስታከው የሚዘግቡ ጋዜጦች ወይም ሬዲዮ የሚሆን የቴሌቪዥን ዜናዎች የሉም። አዎ፣ እንግዲህ አሁን እንዳልከኝ ሌሎች ሀገሮች እንደሚደረጉት አንዳንድ ነገሮች አፈትልከው ሊወጡ አይችሉም። ዳሩ ግን ትናንትም ሆነ ዛሬ የሚሮጡት ጋዜጦች በሰፊው የሚተነትኑት ረዳት አብራሪው መንፈሳዊ ጭንቀት እንደደረሰበት እና በተለይም ታናሽ እህቱ ትንሣኤ አበራ የምትባለው የገለጸችውን በመጥቀስ በሰፊው አብራርተውታል። ይሄ በማህበራዊ ሚዲያዎች ላይ የወጣውን ጽሁፍ ማለት ነው። በነዚህ በሶሻል ሚዲያ ላይ ማለት ነው። ይሄንን በመጥቀስ ነው እንግዲህ የስዊዘርላንድ ጋዜጦች በሰፊው ያሰራጩት እና እንጂ ከመንግስቱ ጋር ወይም ከሱ መታሰር ጋር ከእስር ቤት እና ከጸጥታ ኃይሎች ጋር ከትራንስፖርት ባለስልጣን ጋር ግንኙነት ያላቸው ዘገባዎች የሉም የሉም። ራሳቸው ምንም ነገር እንዳላገኙ ገልጸውታል። አፈትልኮ የወጣ ነገር የለም። እነሱም የሚተነቢዩትና የሚገምቱት የአእምሮ ችግር ካለበት የአእምሮ ሐኪም በዳኛው እንደሚታዘዝለትና ከዚህ ውጤት በኋላም የክሱ አቅጣጫ እንደሚለወጥ ነው። ምናልባት የአእምሮ በሽተኛ ከሆነ የመጀመሪያው የወንጀልነት ክሱ ላይቀጥል ይችላል። እና ይሄን ሁሉ መጠበቅ አለብን ማለት ነው። ረዳት አብራሪ ሀይለ መድህን ተላልፎ እንዲሰጠው የኢትዮጵያ መንግስት መጠየቁ እና ምን ሊሆኑ እንደሚችሉ የሚቀጥሉት ሁኔታዎች ወይ ወደ ፍርድ የመሄድ የሚሆን ማንኛውም ነገር እንደዚህ አይነት አዝማማ ያላቸው ጽሁፎች፣ ዘገባዎች ይወጣሉ ወይም የሚሰሙ ነገሮች አሉ። እስካሁን እንደዚህ አይነት ሁኔታዎች አልወጡም። የሚከተሉት ደረጃ አለ። ደረጃ በደረጃ ነው የሚሄደው። ምናልባት ለመጀመሪያ ጊዜ ፖሊስ ልዩ ልዩ ማስረጃዎችን ለመሰብሰብ ዳኛውን ለሶስት ወር እስር ቤት እንዲቆይለት ይጠይቃል። ከአሁን በፊት እንደሚደረገው ደግሞ አንድ ወንጀለኛ የሚፈረድበትና ሁኔታው የሚወሰነው እዚሁ ስዊዘርላንድ ውስጥ ነው። የሚታሰር ከሆነም እዚሁ እስሩን ይጨርሳል። የውጭ ሀገር ሰው ከሆነ ደግሞ ወዲያው የፍርዱን የፍርዱን ብያኔ ከጨረሰ በኋላ ከዚህ ከስዊዘርላንድ እንዲወጣ ይደረጋል። የግድ ወደ ኢትዮጵያ ይመለሳል የሚለው ነገር የተጠቀሰ ነገር የለም። እንዳውም ብዙዎቹ ጋዜጦች የሚጽፉት ኢትዮጵያ ውስጥ የሰብአዊ መብት ጥሰት አለ፣ በዚህ ምክንያት ይሆናል እሱም ከሀገር የወጣው ያሉ ብዙ ብዙ ነገሮች ጠቃቅሰዋል። የምርመራው የጤና ምርመራው ሁኔታ ተጀምሯል አልተጀመረም። እንግዲህ ሰኞ ነው የተያዘው እሱ እንዳልኩ የሶስት ወር ጊዜ ዳኛውን ይጠይቃል ፖሊስ ለማራዘም እና ለመመርመር። ከዚህ በኋላ ነው ይሄ ሰው የአእምሮ ሐኪም ይኸው አየው ብሎ ዳኛው ነው የሚወስነው። የኢትዮጵያ መንግስት ግን ተላልፎ እንዲሰጠው ጠይቋል። የስዊዘርላንድን መንግስት ቢጠይቅም እንግዲህ ፖለቲከኞቹን ነው የጠየቀው የሕግ አስፈጻሚዎቹን ነው። የሕግ አስፈጻሚው ደግሞ በዳኝነት ስራ ውስጥ ጣልቃ ሊገባ አይችልም። አሁን ያለው በዳኞቹ በሕግ ተርጓሚዎቹ እጅ እስከሆነ ድረስ የፖለቲካው አስፈጻሚው ጣልቃ ሊገባ አይችልም። በአሁኑ ጊዜ ግድ መጠበቅ አለበት። ታፈሰን፣ ለዛሬ አመሰግናለሁ። በሌላ በኩል ደግሞ ጄኔቫ የሚገኘውን የኢትዮጵያ ሚስዮን ቢሮ ተጠሪን ለማግኘት ጥረት እያደረግን ነው። አዳዲስ መረጃዎችን እንዳገኘን በአየርም በዌብሳይታችንም ፈጥነው እንዲደርሷችሁ ለማድረግ በጥረታችን እንቀጥላለን። ለአሜሪካ ድምፅ ራዲዮ ሰሎሞን አባተ ነኝ፣ ዋሽንግተን